ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። T.J. Batson on the one and two. One love, we go for the mission. የተከበራችሁ አድማጮቻችን እንደምናላችሁ፣ ከዋሽንግተን ዲሲ በቀጥታ ከስቱዲዮ 14 የሚተላለፍላችሁ የአርቡ ጋቢና ቪይ ፕሮግራማችን ተጀምረዋል። ማስተናገዳችሁ ዲጄ ፋሱ ነኝ። እንግዲህ ዛሬ የገና የኢትዮጵያን ገና ወይም የኢትዮጵያን ክሪስመስ ዋዜማ ነው። እንግዲህ በየቦታችሁ ወራችሁ ይህን የምታከብሩ ሁሉ እንኳን አደረሳችሁ እላለሁኝ። እንግዲህ ፕሮግራሜን የምጀምረው እንግዲህ በዚህ በገና ሙዚቃ በአውደ ዓመት ሙዚቃ ነው። አብራችሁኝ ቆዩ እያልኩኝ ፕሮግራሜን ጀምሬያለሁ። ቃላለነ ለነገ እኔ ባ በሞቅ

በየአራት ዓመቱ በ28 ከመሆኑ በቀር ታኅሣሥ 29 ቀን በኢትዮጵያ የቀን ቀመር የልደት በዓል መታሰቢያ ነው። እናም ዛሬ በተለይ በኢትዮጵያ በዓሉ የገና በዓል በብሔራዊ ደረጃ እየተከበረ ነው። በኢትዮጵያ ብሔራዊ በዓልነቱን መግለጽ እንጂ ለነገሩማ በመላው ዓለም የምሥራቁ ኦርየንታል የኦርቶዶክስ አማኞች ዘንድ ክብር ነው። አውደ ዓመት ነው ዛሬ። ዛሬ በመላው የክርስትና እምነት ተከታዮች እየታሰበ ያለውን የዘንድሮ የ2009 ዓ.ም የገና በዓል ለሚያከብሩ አድማጮቻችን እንኳን አደረሳችሁ ሽ I'm not going to be be ማ እንበል ዳንኪራ በደስታ ስሜት፣ ዛሬ ቀናችን ይሁን አውዳመት፣ ፋኖሱ የበራ ፍቅርም እየደራ ዛሬ ለደስታችን ይታይ ዳንኪራችን። You're the shaken in the ship, you're the one who anchiracchi daba waki beba shi ya africa kokoko ula chinesi ke dar es salaam istamazare be dakiracchi zin el hagare falo su jeberra

Ya lâch, ya ይህ ያደመጣችሁት ከወደ ለንደን የሚገኙ ዳንኪራ የእስክስታ ቡድን ናቸው። ቡድኖች ያቀነቀኑልን ዜማ ነው። ቴዲ ይሰኛል። ሙዚቃውን የተጫወተልን ወይም ቴዲ ዳንኪራ ከለንደን አካባቢ ነው እና በጣም አሪፍ ሙዚቃ ነበር። እንግዲህ በያላችሁበት ዛሬ የኢትዮጵያን ገና ወይም የክርስትመስን የኢትዮጵያ ክርስትመስን የምታከብሩ በድጋሚ እንኳን አደረሳችሁ። የሚለው ዲጄ ፋቱ ነኝ ከዚህ ከዋሽንግተን ዲሲ ከአሜሪካን ድምጽ ሬዲዮ ጣቢያ ጋቢና ቪኦኤ ፕሮግራማችን ነው። ወደ አዲስ አበባ ደውያለሁ። አዲስ አበባ ደውዬ ዛሬ እንግዲህ አዲስ አበባ ሞቅ ደመቅ ብሏል። ኮንሰርት ትልቅ ኮንሰርት በላፍቶ የሚባል ሞል ውስጥ ኮንሰርት እየተካሄደ ነው። እዛ ደውዬ እንግዲህ አንድ በቅርቡ የመጣ አዲስ ሙዚቀኛ አለ። በጣም የተወደደለት ሙዚቃ ስለሱም እናወራለን። መስመር ላይ ነው ያለው። ሄሎ ሄሎ፣ ጠና ይስጥልኝ። ጠና ይስጥልኝ። ጠና ስጥልኝ። እንደምን አለን? አለን ሳሚጎ ይባላል። ሳሚጎ ነው አይደለ? ስምህ፣ ሙሉ ስምህ ማነው ነው ስሜ ሳምሶን አየለ ነው። የስቴ ስሜ ነው ሳሚ ሳሚጎ። እንግዲህ በቅርቡ ባወጣው ሙዚቃ፣ በተለይ ኢትዮ ሼክ በሚለው ሙዚቃው ከዚህ ከኢንተርቪዋችን በኋላ ጋብዛቸዋለሁ በጣም ተወዳጅነትን አግኝቷል። እኔም እዚህ ቪዲዮውን አይቼው በጣም ወድጄው ስለዚህ ዛሬ ደወልኩለት ና እንደ አጋጣሚ ሆኖ ደግሞ ዛሬ ኮንሰርት ላይ ናቸው አደለ። እስቲ ንገረኝ ስለ ኮንሰርቱ ስለ ዛሬው ዝግጅት ስለ ዛሬው ዝግጅት ንገረኝ ስላላችሁ ዝግጅት እንግዲህ በአሁኑ ሰዓት ያሉ ታዋቂ ወጣት አርቲስቶች በርካታዎች አሉ። ኮንሰርቱ ያው ሙዚቃውን አዲስ ስታይል አዲስ የዳንስ ስታይል ይዤ የሙዚቃ ስልት ይዤ ልቀርብ ዝግጅት ላይ ነኝ። ባክስቴጅ በጣም ጥሩ ባክስቴጅ ነው ያለው። እስቲ ለአድማጮቻችን ሳሚጎ ማን ነው ማን ነው ሳሚጎ? ስለ አንተ እንዲያውቁ ስለ ራስህ አስተዋውቅ እስቲ አጠራ አድርገህ እኔ ተወልጄ ያደግኩት ወላይታ ሶዶ ነው፣ ግን ያው በልጅነት የወጣ ብዬ ብዙ ሀገሮች ላይ ነው የኖርኩት። አሁን በሚኖረው ደግሞ አዲስ አበባ ላይ ነው። ወደ ሙዚቃው ኢንዱስትሪ ስገባ ያው ካሙዙ በካሙዙ ስቱዲዮ በስተጀርባ ሆኜ ለበርካታ አርቲስቶች ግጥም ዜማ በመስራት ነው በመጀመሪያ የምታወቀው። ከስራዎችም የታወቁ ስራዎች አሉ የተወሰኑ እና እነማን የትኞቹ ስራዎች ሰርተሃል? ለብራኑ ተዘራ፣ ለታደለ፣ ለትዕግስት ይሶ ኪያዳ ኪያዳ የሚለው በተለያዩ በተመስገን ገብረ በነሱ በተለያዩ አርቲስቶች የወላይታ ሙዚቃ የሚጫወቱትን አንተ ነው የምትሰራላቸው ማለት ነው? ከኋላ ሆነ ከኋላ ሆኜ ግጥም ዜማ ከጅምሩ ገና ከምሱ ሲጀምር ጀምሮ ግጥም ዜማ እየሰራሁ አርቲስቶች ጋር እየወሰድኩ እንዲህ አይነት ልጅ መጥቷል፣ እንዲህ አይነት ሙዚቃ አለ እያልኩ በርካታ አርቲስቶችን በመሰብሰብ በእንደዛ እየሰራው ነበረ። እሺ አሁን የራሴን ደግሞ ለየት ያለ አልበም ይዤ፣ እሺ ወደ ህዝቡ ለመምጣት ከዘነዛ መካከል አንድ ሁለት ስራዎች ነጠላ ዜማ ከዚህ ቀደምም የለቀኩት አለ፣ ወቻይዳ ወቻይዳ የሚል ኦኬ። ከወቻይዳ በኋላ አሁን የለቀኩት ኢትዮ ሼክ የሚል ነው። ያ ትንሽ የኢትዮጵያ ሙዚቃ ወደ ከሌላው ከአፍሪካ ስልት ጋር ከአለም አቀፍ ጋር ለማቀላቀል ለየት ያሉ ነገሮች እየሞከርኩ ነው ያለው በአሁን ሰ አልበም ንጨርሽ ያለው እንግዲህ አሁን ለዛ ቅድመ ሁኔታ አዲስ መጠላዘሚያ የለቀኩት ኢትዮ ሼክ ነው። ኢትዮ ሼክ ላይ እንግዲህ ዳንስ አለው መሰለኝ፣ የራሱ የሆነ ዳንስ። አዎ፣ የሆነ ዳንስ አለው። አዲስ ስ ሆነ እንዴ ነሱ እንዴት እንዴት ነው የፈጠራችሁት? ወይስ ከመጣህበት ከወላይታ አካባቢ የመጣ ባህላዊ ዳንስ ነው ወይስ እንዴት ነው እሱ? ዳንስ ዳንሱ ያው ሪትሙ እንደ በፊት ይሄ ዲምአኮ ይባላል። ያ ሪትም የኢትዮጵያ ሪትም ነው፣ ወላይታ ውስጥ የነበረ አኳም አቋም የሚባል ምት ነው። እሱ ላይ ማሲንቆና ክራር በማስገባት በሁሉ ኢትዮጵያን ከለር ለማስያዝ የሞከርኩት ነገር ነው። ዳንሱን ግን ራሴ ነኝ የፈጠርኩት ከሙዚቃው ጋር የሚሄድ በማሰብ እነዚያ ሙዚቃ ስልቶቹ እዛ ላይ ያሉት ሰው ያው ዘና እያለ በእንደ እነዚህ አይነት ሙድ እንዲዝናና ለማድረግ ነው የፈጠርኩት። ሰው እንዴት ነው ለመደል ዳንሱን ይደንሳል? ሙዚቃውን ስትከፈት አሁን እንዳንተ ነው የሚደንሱት? አዎ መንገድ ላይ ካዩኝም እሷን ዳንስ ነው የሚ ያሳየዋል ያሳዩኛል እዚህ ያሉ ሰው ተማሪዎች ወጣት ልጆች ምናምን ዳንሱን ወደውታል እዚህ በጣም ከሙዚቃው ስልት ጋር አንድ ማች ያደረገ ነገር ነው ብዬ አስባለሁ እውነት ነው በጣም ደስ ይላል ቪዲዮንም አይቼው በጣም ደስ ይላል እንግዲህ አድማጮቻችን እንዲያዩት እንጋብዛለን ሙዚቃውንም እናስጨምጣችኋለን ከመሄዳችን በፊት ምንድን ነው አሁን የወደፊት እንግዲህ ሀሳብህ ምንድን ፕሮጀክት ምንድን ነው ወደፊት ያለህ ነገር እንገረንና እንኳን አደረሳችሁ ብለን እንጨርሳለን እኔ እንግዲህ አላማ የኢትዮጵያ ሙዚቃ ይዤ ኢንተርናሽናል በሆኑ አለም አቀፍ የትኛውም ሀገር ቋንቋ አይደለም የሚገደበው ሙዚቃ ማለት። አልበሜ ላይ በርካታ ዘፈኖች አሉ በተለያዩ ቋንቋዎች። ብዙ ቋንቋ ተናጋሪ ነኝ፣ ወደ ስምንት ቋንቋዎች አወራለሁ። በጣም ይገርማል። እሺ፣ በልጅነቴ እስከ አስር አመቴ ድረስ ማውራት አልችልም ነበረ። ቤተክርስቲያን ከ ምናምን ይወሰድ ነበረ። በአስራ አንደኛ አመቴ አወራው። አሁን ግን ስምንት ቋንቋ ተናጋሪ ነኝ። እንደ ዱዳ ነበር አካባቢ ላይ የምታየው። እና ብዙ ሀገሮች ላይ ዞሬ አፍሪካ ውስጥ ያየቸው ነገሮች አሉ እና ግን አሁን ይዤ የምመጣው ነገር የኢትዮጵያ ሙዚቃ የሆነ አለም ላይ ወጥቶ እንዲታይ፣ ለየት ባሉ አለም አቀፍ ስልቶች ላይ እንዲሳተፍ፣ እንዲደመጥ ለማድረግ ነው አላማዬ። በጣም አሪፍ። በጣም ጥሩ ነው። እንግዲህ መልካም እንመኝላለን። ለማመስገን የምትፈልገው ሰው አለ? አው በጣም ብዙ ሰው አለ። በዚህ አጋጣሚ ያው ካሙዙ ካሳ ባለ ሁለት አይነው ጊልዶ ካሳ ወንድም ያው ይሄን ሙዚቃ ያቀናበረው ጊልዶ ካሳ ነው። አልበሜን በርካታ ስራዎችን ከዚህ ቀደም ካምዙ ሰርቶልኛል። እነዛ ስራዎችን በሙሉ የሰሩኝ በስራው ዙሪያ ያሉትን ሰዎችን እዛው ደግሞ አሜሪካ ሆኖ በሞራል በምናምን በብዙ ነገር የሚያግዙ ጓደኞችም አሉኝ አድናቂዎችም አጠቃላይ ኢትዮጵያዊ የሆኑ አድናቂዎችን በሙሉ በዚህ አጋጣሚ ላመሰግናቸው ወዳለሁ። በጣም እኛም እናመሰግናለን። ሌላም ጊዜ ደግሞ ደውለንልህ በደንብ እናወራለን። ስለአሁኑ ጊዜ እናመሰግናለን። መልካም ጊዜ፣ ሙዚቃህን ደግሞ እንጋብዛለን። በልቻው መልካም ጊዜ ይሁንላችሁ በሞላው። አሜሪካ ላላችሁ ኢትዮጵያውያን በሙሉ ለእናንተ ለፕሮግራሙ አዘጋጅ ለአንተ ነፋሱ ተንኪዩ እናመሰግናለሁ። እንኳን አደረሳችሁናለሁ። በዚህ እናመሰግናለን። ቻው። ሳሚጎን ጋብዛችኋለሁ። እንግዲህ ሙዚቃዊ ኢትዮ ሾክ ይባላል። አዳምጡት። Mudeta na budea, Vinha Cassi Mokasi, myasigas. <laughs> Sigueita na deutea, vinha cassi, mocasi myasigas. A katao la punka mu kala la badao ka koshishadao nuke tanara pute aghi ne kasi mo kasi maya siga siga tanage lute aghi ne kasi mo kasi maya tanara pute aghi ne kasi mo kasi maya siga siga tanage lute aghi ne kasi ኢትዮ ሼቅ ይባላል ያደመጣችሁት ሙዚቃ። ሳምሶን አየር ወይም ሳሚ ጎ በመድረክ ስሙ ነበር ያስጀመጽኳችሁ። ከዛ በፊት ደግሞ አውርቸው ነበረ። እንግዲህ መልካሙን እድል ሁሉ እንመኝለታለን ለሳሚ ጎ። ዲጄ ፕራቱ ነኝ። እንግዲህ የኢትዮጵያን ክሪስመስ ወይም የኢትዮጵያን ገና የዋዜማ ፕሮግራም ነው የምታደምጡት ከዚህ ከዋሽንግተን ዲሲ ከስቱዲዮ አስራ አራት አሜሪካን ድምጽ ሬዲዮ ጣቢያ። እዮብ መኮንን በጣም የምንወደው አርቲስት ነው። የተለየን አርቲስት፣ የዛሬ ሶስት ዓመት ገደማ የተለየን አርቲስት ነው እዮብ መኮንን። እንግዲህ ከሞተ በኋላ የተለያዩ ሙዚቃዎችን ለሁለተኛው አልበም ሲሰራ ቆይቶ ከነዛ ሙዚቃዎች መካከል እንግዲህ ተሰብስበው አንድ አልበም ሆነው ባለፈው ማክሰኞ ወጥተዋል ኢትዮጵያ ነጠና ዜማ አድርጎ የለቀቀው ሙዚቃ አለ። በጣም ደስ የሚል ሙዚቃ ነው። ተው ያልሽኝን እተዋለው ነገር ነው። እሱን እናስደምጣችሁ እየውም መኮንን ከጋቢና ቪኦኤ Le larmes can live en ve hazzı şal I and i will so I love you too, የማአልቶ ነገር የለም ካላንቺ በስተቀር ነው ያለን። እየው መኮንነት ሲማር ብለናል። እየውን በጣም የምንወደው አርቲስት ነው። በጣም ደግሞ ከዛ በላይ ደግሞ በሙዚቃዎቹ በጣም ኃይለኛ ኃይለኛ መልእክቶችን የሚያስተላልፍልን በጣም የምንወደው አርቲስት ነው። የእሱን ሙዚቃ እንግዲህ አደራችሁን ኦሪጂናሉን በመግዛት ኦንላይንም ገብታችሁ ከአይቲንስ ላይ ኦሪጂናሉን በመግዛት ደግፉ። ቤተሰቦቹን ኢትዮጵያ ያሉትን ቤተሰቦቹ እንድትደግፉ በዚህም በዚህ አጋጣሚ መልእክቴን አስተላልፋለሁ። ዲጄ ፋቱ ነኝ። ደንዳሾ መስመር ላይ አለ። ሄሎ ጤና ይስጥልኝ። ጤና ይስጥልኝ። ጤና ይስጥልኝ ዘፈን ትወዷል? በጣም ትወዷል። እግዚአብሔር ያክፍርልኝ። ዲጄ ፋቱ የስር አለን፣ እና ዛሬ እንግዲህ በዓል ነው። በበዓል ደግሞ ሳስብ ወደ አንተ ደወልኩልህ። እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። አስጌ ነው ስምህ። አስጌ ነው የሚሉ ሙሉ ስምህ ማን ነው? እስኪ እራስህን አስተዋውቅ። አስገኘው አሽኮ። አስገኘው አሽኮ አሽኮ እስቲ ንገረኝ፣ ስለ አንተ ስለ ራስህ ከየት ነህ? የሙዚቃ ጉዞ እንዴት ነበር? አጠር አድርገህ ነገሬ። የሙዚቃ ጉዞዬ ሙዚቃ በቃ ዘመኔን ሙሉ አሳልፍ ያለው ማለት ይቻላል። ሶስተኛ ቀን ነው ሙዚቃ ከጀመር ሶስተኛ አመት ቀን ሶስተኛ ቀን ነው። እሺ እሺ፣ አንድ ሁለት ሶስት ብለናል። እሺ እና ሙዚቃ እንዴት ነው ለአንተ ንገረኝ። ስ ስለ ሙዚቃ ህይወትህ ንገረኝ። ደንዳሾ የሚለው ሙዚቃ በጣም ተወዶላል። ብዙ ሰዎች ወደውላል። ቴንኪ ዩ ያው ምን እንደምን አላውቅ ማለት እኔ ሌላ ነው ስራዬ ሌላ ነው። የልጅነት ላይፍም ሌላ ነገር ነው። ኮምፕሊትሊ አይገናኝም ከሙዚቃ ጋር ሳላውቅ ግን ውስጤ ነበር እና እኔ አካውንታንት ነኝ። አንድ ድርጅት ላይ ተቀጠርኩ ለሶስት አመት አገልግያለሁ። ግን ያው እጥፍ ነበር ከልጅነት ጀምሮ። ሌላው ሙዚቃ ያለበት አካባቢ ሲሄድ የሆነ አንድ የማላውቀው ስሜት ውስጥ ያለና ወጥቼ እጨፍራለሁ ምናምን ምናምን እንጂ ያው ደቡብ ላይ እንደምታውቀው ብዙ ቤተሰቦቻችን የክርስቲያን ቤተሰቦች ስለሆኑ ወደ ሙዚቃው አዎ፣ ምንም እንትን የለንም። ሙዚቃ የምንሰማበትም የምንሰራበትም እና አስቤ አላቅም። ግን ውስጤ ነበርና ይኸው አፈንግጦ ወጣ። በጣም ደስ ይላል። በፊት ቾክ ማይመን የእነ ፒስኩዌር ኤከን ጋር የሰሩትን ቾክ ማይመንን በአማርኛ ትብላው ብሬ ተብለው ተሰርተዋል። ትብላው ብሬን አስታውሰዋለሁ። የሳይ እሱን ሙዚቃ እኔ በወላይትኛ በስትክክል እንግሊዘኛውን በሚመስል ቃል ሰርቼዋለሁ እና ሙከራ ያደረግኩት በእሱ ሙዚቃ ነው። ደቡብ ላይ በጣም ተደምጦ ነበረ፣ ተወዶ ነበረ። በዛች እንትን ነው ወደ እንዳሾም ወደ ሌሎች ሙዚቃም የመጣሁት ወደ ሙዚቃ አለምም በእንደዚህ አይነት ምክንያቶች ነው። በተልካሻ ምክንያቶች ነው፣ በተልካሻ ምክንያቶች የገባሁት እና አሁን ጥሩ ነው ያለው ወንድ አንድ ሶስት ሙዚቃዎችንም ሰምቻቸዋለሁ እና ምንድን ነው እንግዲህ ወደፊቱ የአስኬ ፊውቸር ምንድን ነው ፊቸር ምንድን ነው? ላይክ አሁን ወደፊት ምንድን ነው እያሰብክ ያለሁ? እንደዚህ በተልካሽ ምክንያት ገባ ማለት ራሴን ፈልጌ አግኝቻለሁ ብዬ ነው የማስበው። እሺ አንድ ሰው ራሱን ፈልጎ ካገኘ ያንን ትክክለኛውን ማንነት ይዞ መቀጠል ነው ያለበትና ሙዚቃ መስፈን መስራት እንደምችል አውቅ ያለው ለካ ሙዚቀኛ ነበርኩ ሳላውቅ ነው ሌላ ቢዝነስ ላይ የቆየሁኝና እስካሁን የሰራኋቸው ስራዎችም ቆንጆ ናቸው። ህዝቡ ወዶታል፣ ተቀብሎታል። ይህንን የማስቀጠል አለብኝ ብዬ እና አልበም እየሰራ ነው ቆንጆ ቆንጆ ስራዎችን እየሰራው ነው። እጄ ላይ በአፍሪካ ሪትም አለ። ሌላው የደቡብ በጣም ያልተነካ አዲስ ሪትም ያለው ሙዚቃዎችም በእጅ አሉ። በቅርብ ወደ ህዝብ ጆሮ የሚደርሱ በጣም አሪፍ እያለ ይቀጥላል። አልበሞችም ምናምን በጣም አሪፍ በጣም አሪፍ። በመጨረሻ ማስተላለፍ የምትፈልገው መልዕክት ካለ ደግሞ ማመስገን የምትፈልገው ሰው ካለ ንገረኝና እንጨርስ። ግን መልሼ ሌላ ቀን ደግሞ ደውዬ በሰፊው እንጫወታለን ስለ ደቡብ ሙዚቃ ስሰራ እሺ እሺ። ለመላው በውጭም በሀገር ውስጥም ለሚኖሩ ክርስቲያን ቤተሰቦች፣ ለመላው ኢትዮጵያውያን መልካም የኢየሱስ ክርስቶስ የልደት በዓል እንዲሆንላቸው ምኞቴ ነው። ጓደኞቼ፣ ቤተሰቦቼ እንዲሁም የኢትዮጵያ ዲጂዎች እሰይ ግን ትልቅ ትልቅ ስራ ነው እየሰሩ ያሉት፣ አንተን ጨምሮ ና ዲጂዎች እግዚአብሔር ያክብርልኝ ማለት እፈልጋለሁ። አቀናባሪን ስማገኘው ሳሙኤል ገና ትንሽ ልጅ ነው ወጣት ልጅ ነው። እስካሁን ያሉ ስራዎችን እና ሌሎች ብዙ የደቡብ ስራዎች በጣም አሪፍ አሉ። እሺ እሺ እሺ፣ ዘፈኑን ሳይሰሙ እንዳያልቅብኝ ብዬ ነው ሰዓቱ ስማኝ አስጌ፣ እደውልልሃለሁ። ባሌ ሮባን ባጭሩን ጋብዛችሁ አንድ ደቂቃ እንኳን ቢያደምጡት እና እደውልልሃለሁ መልሼ። ባሌ ሮቤን ጋብዘናል እና መሰግናለን፣ እና መሰግናለን። እሺ እግዚአብሔር ያክብርልኝ እ እ እንግዲህ አድማጮች በዚህ ሰናበታችኋለሁ። ባሌ ሮባ በተሰኘው በአስጌ ሙዚቃ ደህና ሁኑልኝ። መልካም በዓል። I got to to